የዛሬው የቃለ ምልልስ እንግዳችን ገጣሚና ደራሲ ሰናይት ብርሃኑ ናት። ሰናይት ብርሃኑ ሙሉ ለሙሉ በእውነተኛ ታሪክ ላይ ተመስርቶ የተጻፈው የጭንቁ ስል መጽሐፍ ባለታሪክ ስትሆን ከዚህም በተጨማሪም ነገ መቼ ነው በሚል ርዕስ አንድ አዲስ የግጥም መድበልን ይዛ ቀርባለች። መጽሐፉም በመጪው እሁድ ዲሴምበር ስምንት በሜልበርን ከተማ የኢትዮጵያውያን ማህበረሰብ ማህበር የስብሰባ አዳራሽ ይመረቃል። የበኩር የህትመት ውጤቷ በሆነው ነገ መቼ ነው የግጥም ስራዋና በህይወት ታሪኳ ዙሪያ ቆይታ አድርገናል። አብራችሁን ቆዩ። በቅድሚያ ሰናይት ካለሽበት አስቸጋሪ ሁኔታ ላይ ሆነሽ ለቃለ መጠይቃችን ፈቃደኛ ሆነሽ ስለቀረብሽ መጀመሪያ እናመሰግንሻለን ከኤስፔስ ራዲዮ። በጣም ሰናይት፣ እስቲ ወደ ኋላ መለስ ስንበል ና ምናልባት ለማያውቁሽ ታዳሚዎች፣ አድማጮቻችን ጠቅለል አርገሽ ራስሽን አስተዋውቂን። ሰናይት ማናት? አስተዳደጓ ምን ይመስላል? የትን የተወለደችው የትን ያደገችው ከሚለውን ጀምርና ጠቅለል አርገሽ ራስሽን አስተዋውቂልን እሺ ሰናይት ብርሃን እባላለሁ። የተወለድኩት ድሬዳዋ ነው። ያደግኩትም የተማርኩትም አዳሪ ትምህርት ቤት ውስጥ ነው። ህፃናት አምባ በቃ እንደዚህ እያለ እዛ አደግኩኝ። ከዛ ተበተነ። ሲበተነ በመጽሐፉ ምክንያት ነው። እናቴ እና ፍለጋ ስዞር ነው ድሬዳዋ ምናምን የሚለውን ታሪክ ነው ያወቅሁት። በተረፈ ይ ያደግሽው ህጻናት አምባ ነው። ምንም እንኳን የተወለድሽው ድሬደዋ ቢሆንም ዝዋይ ህጻናት አምባን ያደግሽው የመንግስት ለውጥ በመጣበት ጊዜ ነበረ የዝዋይ ያሉ ተማሪዎች የተበተኑትና አንቺም የዛ ችግር ሰለባ ነበርሽ። መበተኑን ብቻም ሳይሆን ዛሬ ላለሽበት በኋላ ላይ ለምትገልጫቸው የተለያዩ ችግሮች ያ አስተዋጽኦ እንዳደረገ ነው የምትናገሪው። እና ከዛ መውጣት ማለት ለአንቺ ምንድን ነበር በወቅቱ የነበረውን ከዛ አምባ ሲበተን ያለውን ነገር እኔ አሁንም ወደፊትም እናገራ መግለጽ አልችልም። ስሜቱ ያለ አሁን ጥሩም መጥፎም መሆን እያወቅሁ አሁን ነው ብዙ ነገር ካየ በኋላ ለሰዓቱም፣ ምንም በቃ ጨለማ ነው። መቼም መግለጽ አልችልም የተሰማኝ ስሜት። ከህጻናት አምባ ብዙ ልጆች በሚበተኑ ጊዜ አብዛኛዎቹ ወደ የቤተሰቦቻቸው ነው የገቡትና የተቀላቀሉትና ከዛም ከቀሩት የቤተሰብ አባላቶቻቸው ጋር በመሆን ወደ ትምህርት ቤትም ወዴትም ነው የተመለሱትና ያንቺ ጣፈንታ ምንድን ነበረ? ጣፈንታ በር ቀየርኩ፣ በር የሌለው ቤት ካገኘው መኖሪያ ቀየርኩ፣ በቃ በረንዳ ወጣ። ጣፈንታ ቤተሰብ አልነበረሽም የሚቀበልሽ በወቅቱ? ቀድሞ በዛን ወቅት ሰዎች የሚገቡት የወታደር ልጆች ወይም በመንግስት ውስጥ አገልግሎት የነበራቸው ሰዎች ልጆች ነበሩና ያንቺ ግን እንዳልነበረ ነው ስትናገር የሰማሁሽ። ቤተሰቦችሽ በዛ ውስጥ እንዳልነበሩ የሶስት አመት ህጻን ልጅ ሆነሽ ወደዛ እንደተወሰድሽ ነው ታሪክሽ የሚገልጸውና አጋጣሚው ምንድን ነበረ? በነገርሽ ላይ የብዙ ሰው የሁሉም ሰው ታሪክ ነው። ማንም ሰው ዛ የሚያቀም ሰው ወይም ወይ አንድ ሰው ጉት ያስገባ ሰው የለም። ዛ አምባ ውስጥ ያለ የለም ግን አምባ ውስጥ እራሱ ያሉ ሰዎች እንዳለ ባለስልጣቶች ይበዛሉ። ሁሉም ቤተሰብ የለውም፣ ማለት ይሸጥ ነው መተናውራ ለዛም በጣም የሀብታ ልጆች ናቸው። በወቅቱ የነበረው ነገር እዛ ድርጅት ያለ ሰው ብቻ ነው ውጭ ለመሄድ ያለው እድል። ያችን እድል ለመጠቀም ሲሉ ብዙ በጉቦ በምን በምን ብዙ ሰው ይገባል። እኛ ከዛ ነው ያው ልጅ ከዛ ጋር የተያዘ ታሪክ የለም። ቀደም ሲል እንደገለጽሽው አምባ አምባ ሲበተን በር የሌለው ቤት አገኘው ን ያልሽ ባንቺ አገላለጽ፣ ያ ማለት ደግሞ ወደ በረንዳ ወጣሁ ማለትሽ ነው። ና በረንዳ መውጣት ደግሞ ለማንኛውም የሰው ልጅ ከባድ ነው። በተለይ ደግሞ ለሴት ልጅ የአስራ አንድ አመት ልጅ ነበርሽ። በዛ በተለይ በዛ እድሜ ላይ ላለች ሴት ልጅ ደግሞ የበለጠ ከባድ ይሆናል። ና የነበረው ችግር ምን ይመስል ነበረ? ሀሳቤት፣ ያንን ሰአቱ ማስታወስ አልፈለኩም። የሆነ ቀኖች እየጠበቅኩኝ ጊዜ ለዛ ጊዜ አሁን አዲስ ዓመት ሁለት ሺህ አንድ ደስ ሲሆን ሁሉ ይሄዳል። ማርያም ማርያም ያሉ አሁን በተረፈ ብዙ ወደ አለፈ ትዝታሽ አልመልስሽም። እሱ ይቅርና ማስታወሻ ላይ የጻፍሽው ነገር አለን በተለይ የጭንቁ ስል መጽሐፍ አብዛኛው ሕዝብ ያውቀዋል ብዬ ገምታለው። የመጽሐፉ አላማውም አንድ ነው። አንዳችን ለአንዳችን እናስፈልጋለን። ለሌሎች መኖር እኔ የሻማ ልሆን ፈቅጃለሁና እናንተም የማይጠፋ ከሌላ ብርጭቆ በመሆን ሻማውን ሸፍኑልኝ የሚል መልእክት አስቀምጥሻል። ያ ታሪክ በሴቶች ላይ የሚደርስ ጉዳትን በተለይ ደግሞ በመደፈር ምክንያት የሚደርስ አካላዊና ስነ ልቡናዊ ዘላቂ የሆነ ችግርን በተመለከተ የግል ታሪክሽን ነው እዛ ላይ ያወጣሹ አላማውም ቀደም ሲል እንደተገለጸው ሌሎች ይማሩበት ይሆናል በሚል ነው። ስናየት በተለያየ አጋጣሚ ስትናገሪም እንደሚሰማው ያ ቁስል ዛሬም ድረስ እንዳለ ነው እና ሀሳብሽን በዛ መንፈስ ተነስተሽ ታሪኩን ስትሰጪ፣ ዛሬ ላይ ሆነሽ ወደ ኋላ ስትመለከች የእኔ ታሪክ በሰዎች ሕይወት ውስጥ ለውጥ አምጥቷል ብለሽ ትገምቻለሽ ወይ? ምንም ለውጥ የለም። ምንም ለውጥ የለም። ራሴ ምንም ለውጥ የለም። በጣም ለውጥ የለም። ሶስት ሰናሽ የምድ ነው ምናልባትም በሀገር ቤት እንደዚህ አይነት ታሪኮች ብዙ የማይነገሩ ግን የሚደረጉ ናቸው ከቅርብ ጊዜ ወዲህ በእርግጥም በተለያየ የሚዲያ ላይ የሚነገራል ግልጽ እየሆኑ የመጡ ናቸው ከድርጊቱና ከሚነገረው ጋር ሲነጻጸር እኩል ባይሆንም

ሰናይት በእንደዚህ አይነት ችግር ውስጥ ማለፍ መናገርም መስማትም ይከብዳል። ና ግን ምናልባትም እድሉ ገጥሟቸው ያላነበቡ ሰዎች ይኖራሉ። በነገራችን ላይ የጭንቁስል መጽሐፍ ከ1999 ዓ ም ከኢትዮጵያውያን አቆጣጠር ጀምሮ አሁን እስካለንበት አመት ድረስ ለ ሀያ ሰባት ጊዜ የታተመ መጽሐፍ ነው። ተደራሽነቱ ሰፊ የነበረ ነው። ግን እንደዚህም ሆኖ ምናልባትም አሁንም ድረስ ያላዩት፣ ያልሰሙት ይኖራሉ። ና ፈቃድሽ ከሆነ ጠቅለላ አድርጋሽ ስለ እሱ ጭብጡ መናገር ትችያለሽ ወይ? ምንም አልነገረም፣ ግን እኔ እንድጻፍ ቁጭ ሰው ተረፈ አንድ ቀን ማወራለሁ። ሌላው አሁን በቅርቡ ነገ መቼ ነው የሚል የግጥም መጽሐፍ እዚህ ሜልበርን ይመረቃል፣ አውስትራሊያ። ታሪክሽን ሰምተው አሁን ደግሞ ያለሽበትን ሁኔታ በመረዳት በበጎ ፈቃደኝነት የተነሱ ሰዎች የግጥሙን ታሪኮች አሰባስበው ለህትመት አብቅተውታል እና አርባ ስድስት ግጥሞችን ይዟል። አብዛኛው እነዚህ ግጥሞች ላይ የሚታዩት ነገሮች በተስፋ ማጣት ውስጥ ተስፋን፣ ጉዳትን፣ የሰው ልጅ ስቃይን፣ የሀገር ፍቅርን ነው የምታንጸባርቂ በዚህ በግጥምሽ ላይና ከዝረው ስነ ጽሁፍ ወይም ደግሞ ከስድ ንባብ ወደ ግጥምስ የገባሽው መቼ ነው? ግጥም ነው ያገኘ የጀመርኩት ይ ጽሁፍ እግዳ መታደኛ ላቀ ግጥም ነው የጀመርኩት እ ጣም ባያደ ነው በልጆች ስነ ጽፍ ነበር ግጥም ወዶ የጀመርኩት። ነገ መቼ ነው ሁሉም ሰው ጥያቄ ሁሉም ሰው ልብ ውስጥ ያልተጠየቃ ጥያቄ ያለ ይመስለኛል። ነገ መቼ ነው ይላል ሁሉም ሰው ሁሉም መሪም መሪም ንግስትም ንጉስም ሁሉም ውስጥ ያለው ጥያቄ ነገ መቼ ነው ነገ መቼ ነው ብዙ እንትኖች ያነሳሉ ብዙ ሀሳቦች ያነሳሉ ሰው ላይ መቶ ይችላል የግድ ንትንዳይ አይደለም እኔ ሰው ደጅ ላይ ሲያለቅሱ አይቼ ማልቀስባቸው ልብኝ ተሰምቶ የሚያለቅሱበት ነገር ከዚ መጥቼ ይጽፋሉ ያለው ይጻፍ ብለው ሰው ላይ መቶ ይችላል ይገዛ ግን ትንጽሁፍ ማለት እውነት ነው እውነት ማለት ደግሞ ኑረት ነው ኑረትን ነው የሰዎችን ኑሮ ነው ልጽፊ ማውሸት አደለም ብዕራ ያሽነ እውነት ነው ምጽፈው። ቀናት የተጻፈ ብዙ ናቸው። ግጥሞች ስ ከተለያየ ናቸው፣ ወር ሁለት ወር ብዙ ገደበም ይሰጠው አይደለም ማለት ብዙ ግጥሞች ናቸው። ከዛም ከዛ መምጣቴ ነው። ወረቀት የተበታትነዋል፣ ወረቀቶች ይበትም ትንብሏዋል። ወረቀት ላይ እየጻፍኩ ማስቀምጣው እና ብዙ ጊዜ የሚ ባህሪ ግጥሞቼን በቃል ያውቃለሁ። በዛ እየሰበሰብኩና የተወሰኑ ግጥሞች ጨምሬያለሁ። ነገ መቼ ነው ምንድነው የኔ ድል የተከለከልኩት ሁሉ ደርሶ ክስም ሲል ለምን አልሆነም ስል አሁን ያደራሽው ይጥበቅ እንጂ ውሉ ለአንቺ ይሁን ያለው አይሻርም ቃሉ ነገም ሌላ ቀን ነው ልቢያ ላይ ላመሉ ተስፋ ሊሞላበት ጥያቄን ሁሉ ለሁሉም ጊዜ ያለው ግዞሽን አትግቺ ከተስፋ ትፋቺ ነገን ተመልከቺ ጊዜውን ጠብቆ ይመጣል ይመጣል ወደ አንቺ ብቻ ዛሬ በርቺ ብሎ ይመክረኛል፣ ተስፋ ያውሰኛል፣ ታገሽ ይለኛል ይተርትልኛል። ያችን ቀን አፍቄ ስጠብቅ በተስፋ ዛሬ የመሰለኝን ሁሉን ቀን ስገፋ ትላንቴን ጠልቼ ከተስፋ ስላፋ ጠላቴ እልም ይበል ነገ ከኔ ከፋ ይኸው እስከ ዛሬ አንድም የኔ ጠፋ። ልቤ ከውስጥ ሆኖ ነገ ሌላ ቀን ነው ብሎ የዘከረኝ እውነት እንኳን ካለው በአይነ ሥጋ እንዳየው እስኪ ልፈልገው የእኔ ብቻ ነገ ከወዴት ነው ያለው? የጨበጥኩት ሕልም ደግሞ ሞቶ እንዳ ላይ ወይ ከምድር በታች ወይ ከሰማዩ ላይ ወዴት እንደው እንጃ መንገድ ጀምር ያለው ነገን ልገናኘው ፍለጋ ሄጃለሁ። ባይመቸው ይሆናል ከኔ ያልደረሰው ስኬቴን ፍለጋ ርቄ ሄጃ አለው የኔን ቀል መጣ ተሰድጄ ዛሬም ዳር ቆም ያለው ተቆልፎ ደጄ ነገ መቼ ነው ስል ተስፋ ቆርጬ ከጄ የልቤን አምኜ ከእውነት አዋህጄ ነገ የላመጣ ርቅ ያለው ሄጄ ነገ መቼ ነው፣ በሰናይት ብርሃኑ ስናየት እንደሚታወቀው አሁን ከድምፅ ሽም እንደምንሰማው የተለያየ የጤና ችግር እንዳለብሽ ነው ይህ ደግሞ በቀጥታ በተፈጠረው በተለይ ደግሞ በሴትነትሽ ሽ ከደረሰብሽ ጥቃት ጋር የተገናኘ ነው፣ ወይም ደግሞ ከአምባ ከወጣሽ በኋላ በመፈናቀል ሳቢያ ጎዳና ላይ በመውጣትሽ ከዛ በኋላ ነው ሕይወትሽ በሴትነትሽ በደረሰብሽ ጥቃት ተገዶ መደፈር ውጭ ሲወጡ የሚደርሱ ችግሮችን በሙሉ አስተናግደሽ የመጣ ችግር ላይ ነው ዛሬ ድረሽ ተሸክመሽ ያለሽው። በአሁን ሰዓት ምን ይመስላል? የጤናሽ ሁኔታ በምን ደረጃ ላይ ነው ያለሽው? አሁንም ያስገምዳናል። መስገን ያስገምዳናል። አሁንም የሚያስገርም ጠኝ ቀኝ ግልኮስም አንድ ኦክሲጅን ሙሉ ተደርጉል ሪከቨሪ ገብቼ ስነቃ ጠጥቄ ወደ ያለ የተመሰገነ ይሁን ያልኩት አሁንም ትመስገኛለ። ተመስገን ትቻለ። ያ ያው ይሄ ነገር የመጣው ያ በቃ የተደፈርኩበት ከዛ ጋር የመጣ ጉዳይ ነው። ተለያየ እንትን በቃ ማሰቃየኝ ብቻ ቴስ ስቃይሽን በቃልሽ ልትገልጪው ባትሞክሪም ስሜትሽ ይናገራል። በዚህም ሁሉ ችግር ውስጥ ሆነሽ ተመስገን እያልሽ እየኖርሽ ያለሽና የኑሮ ሁኔታሽስ ምን ይመስላል? በተለይ ደግሞ አንድን መጽሐፍ ከሀያ ሰባት ጊዜ ድረስ ማሳተም ማለት ምን ማለት እንደሆነ ለሌሎች ትርጉም የሚሰጥ ሊሆን ይችላል ምክንያቱም ተደራሽነቱ ሰፊ ነው ገበያ ላይም በደንብ የታወቀ መጽሀፍ ነው እና አንቺ ግን የምትኖሪው በጣም ከድህነት በታች በሆነ ህይወት ውስጥ ነው የምትኖሪው አሁንም ከጎዳና ባልተሻለ ህይወት ውስጥ ነው የምትኖሪው የጤናሽ ሁኔታ እጅግ በጣም የተጎሳቆለበት ሁኔታ ላይ ነው ያለሽው እና በዚህ አጋጣሚ የቀደመው ታሪክሽ ላንቺ ለመኖር ያህል እንኳን የሚሆን ትሩፋትን አላስቀመጠልሽም ወይ ያ መጽሐፍ ጥሩ ነበር ዋ ጥሩ ነገር ነበረ

አሁንም እንደዚህ ነው። አንድ ጓደኛ ቤት የሚኖረው ትልቅ ሰው ነው። በጣም እግዚአብሔር ይመስገን የተመሰገነ ይሁን። በቃ ወደ መጽሐፍሽ መለስ ስንበል ስንበልና መጀመሪያው መጽሐፍ አሁንም ተነባቢነቱ እንዳለ ሆኖ ቁጥር ሁለትን ወይም ክፍል ሁለትን ደግሞ እየጻፍሽን ያለሽው ጀምረሽዋል፣ እና ምን ደረጃ ደርሰሻል? መቼስ ነው ለአንባቢዎችሽ የምታደርሽው? እየጻፍኩ ነው፣ ግን እሱ ገና ነው። መቼ ነው ለሚለው ገና ነው፣ ግን ወይ ጭንቁስ ልትቶ እየጻፍኩ ነው ጣሊያን ይጀምራል። ጤና ይስጥልኝ ሮም የሚሄድ ይጀምራል ይቀጥላል። በጣም ብዙ ከዛ በኋላ የነበረ ህይወት አምስቱ እናቶች የሚላል ብዙ አለ ታሪኮች። ከዛ በመሀልም ግጥሞች አሉ ስለዚህ በዚህ ቀን ማለት አልችልም እ የጸፉ ከጣሊያን ይጀምራል ብላይ ስቲ ጣሊያንም ለህክምና ሄደሽ እንደነበረ ይታወቃል። ያንን ለማንሳት ሞክረሽ ነው እዚህ ቁስል በኋላ ያለውን ስለሆነ ያው ጤና ይስጥልኝ ሮም ብዬ ይጀምራል ምን የተለየ ታሪክ አለው ብሎ የጭንቁ ስልድ ከዛኛው ጋር ከመጀመሪያው ጋር እዛ ውስጥ ያልሰማ ናቸው ያላየ ነገሮች ልታሳይን ነው ማለት ነው። እስቲ ቅፍጠሪዛ በጣም ውስ የጭን ቁስል የሚለውን ስያሜ ለምንድን ነው የመረጥሹ? ቃሉ አሉ ራሱ ገና ሲያዩት ይከብዳል። ና ለምን መረጥ ሹ ይሄንን ቃል? ብዙ ነገር ነው ይገልጽልኝ። ብዙ ነገር ይገልጻል ስል ብቻ አደለም፣ ስንድ ታሪክ እዛ ላይ ስለ ቡና ቤት አደለም፣ ስለ አንባብቻ ያለ የጭንቁ ስል የሆነ ህይወት ማለት በቃ ሁሉንም ያስካትያል ቁስል ቁስል ብጭና ያለ ቁስል ደግሞ ካልግረቅ ካልተበተነ ካልጠፋ መቼም በአይተውም። ዛ በዚህ አጋጣሚ እንግዲህ መጽሐፍሽ ወይም ደግሞ የገጠም መድበልሽ በቅርቡ ይፋ ይሆናል፣ እዚህ ከሜልበርን አውስትራሊያ ይመረቃል። መጽሐፍሽን በተመለከተ የተለያዩ ሴቶች ተባብረው ነው ሴቶችን ብቻ ሳይሆኑ፣ እዚህ በአውስትራሊያ የሚገኙ የማህበረሰብ አባላት ከፍተኛ ጥረት አድርገዋል። የብዕር ስራዎችሽም በህብረተሰቡ ዘንድ እንዲደርስ ከፍተኛ አስተዋጽኦ እያደረጉ ይገኛሉና፣ በዚህ አጋጣሚ ልነሱ የምታስተላለፊው መልእክት አለ ወይ? በቃላት ይቸግራል አንዳንዴ። ቁንጣው ለራስ መራቀብ ይባል በዚህ በቃላት አጣኩ። ምን ብዬ እንደማመሰግናቸው አላውቅም። በተለይ ሳቢዬና ቅድስቴ ብዙ ናቸው። አላውቃቸውም ስማቸው መድኃኒዓለም መድን ይስጣችሁ ይል መድኃኒዓለም ያላሳችሁትን የያላሰባችሁ በናምጥ የምንሄቅ ታህል አንዳን ማመስገን ከማጠብቅ ሰው እማጠብቅ ነገር ሲመጣ አመስገን ይገባል። እና እውነታን ያለን ጨምርልኝ ኑርልኝ። በቃ ይም ብለው ደራሲና ገጣሚ ስናይድ ብርሃኑ፣ ጤና አተሽ ባለሽበት ሰዓት ለቃለ መጠይቁ ፈቃደኛ ሆነሽ ስለቀረብሽልን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። የእውነት የእውነት ማቲ የእግዚአብሔር ክብርሽ ክብረት ይስጠልኝ። በተረፈ በጣም አመሰግናለሁ። ለዚህ ቀን ስላደረሰን መጻፉ ነገሮች የሚጻፍ ነገሮች እንደነሱ ነው። እናንተውና በተረፈ ሰላም ነው። ግን አልተግባባንም። ዝና ከኔ በላይ እየተከመረ ስሜ ካገር አልፎ አድማስ ተሻገረ ውረድልኛ አልኩት ከናቴ የኖረ ውድቀቴ ላይ ቆሞ ኪሱን አዳበረ ሰውም ሳይረዳኝ ምኞቴ እየራደ ከአንዱ አፍ ወደ አንዱ አፍ ስሜ እየከበደ ታዋቂነት ገዝፎ ኑሮ የተካደ ማግኘቴ ሲወራ ማጣቴ አበደ። እውቅናዬን በሀብት ከመነዘሩልኝ ዘላለም ዓለሜን ከኔ ባልወረደ አተርፍበት ነበር ስም ከተነገደ። ግን አልተግባባንም። ዝምታችን እንኳን አይቀራረብም ዝምታን መምረጤ ሀብታም አያሰኝም። በእርግጥ አምሮብኛል ተውቧል ቆዳዬ፣ ጠግቤ ባልበላም ታውቋል መገኛዬ። ማንነቴን ሳውቀው ታብሷል እምባዬ፣ ከገንዘብ የሚልቅ ይሄ ነው ደስታዬ። ስሜ እየተነነ በአሉ እየተዋዛ፣ ሀብታም ሆነች ተብሎ ሐሰት ከሚነዛ፣ ኑ እንግባባለን እንገናኝዛ፣ እንዳለሁ አለሁኝ በድህነት ታዛ በምኞት የሚገኝ ሀብት አይደለም ዋዛ የተሸፈንኩበት አፈ ታሪክ ዝና እውነቱ እንዲታወቅ እንናደውና ባዶነቴን ልግለጠው ወሬው እንዲቀና ሞቴን እየጠበቅኩ ልቤ ሆኗል ኦና ተነጋገሩበት የማጣቴን ዝና ያለሁበት ስቃይ ያግባባናልና እመኑኝ ግድ የለም እንደርሱ አልሆንም፣ ማግኘት ደስታዬ ነው። በማጣት አላምንም፣ ባይሆን ጊዜ ስጡኝ። ዛሬ አልተግባባንም፣ ግን አልተግባባንም። በሰናይት ብርሃኑ።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 ስፔስ ዶት ኮም ዶት ኤዩ አምሃሪክ ድረገጻችን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።